ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወጣት ልጄ ነበረ የሚያግዘኝ። ጎበዝ ገበሬም ነበር። ረዳቴን ነው ያጣሁት። ጨለመብኝ! የልጄን አስከሬን በማዳበሪያ ጠቅልለው ነበር ያመጡልኝ። ሰውነቱ ተበላሽቷል። ባፍና ባፍንጫው ደም ፈሶታል። ወይዘሮ ሎሚ ዋቀዮ በምስራቅ ሸዋ ዞን የቦሰት ወረዳ ነዋሪ ናቸው። በኢትዮጵያ ከታወጀ አንድ ወር ሊሞላው ጥቂት ቀናት የቀሩትን የአስቸኳይ ጊዜ አዋጅ ተከትሎ ሰዎች ከየቦታው እየተለቀሙ እንደሚታሰሩ በተቃዋሚ ፓርቲ መሪዎችና በሰብአዊ መብት ተሟጋቾች ጭምር ክሶች እየተሰሙ ነው። ቀደም ብሎ የሰማችሁትን ጨምሮ ዝርዝሩን በዕለቱ አቢይ ርዕስ ይዘናል። የሁለት ጊዜ የኦሊምፒክ የወርቅ ሜዳሊያ አሸናፊና በተለያዩ ርቀቶች የ27 የዓለም ክብረ ወሰኖች ባለቤት የሆነው ኃይሌ ገብረስላሴ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት ለመሆን በእጩነት ቀርበዋል። ቀናት የቀሩትን የዩናይትድ ስቴትሱን ፕሬዚዳንታዊ ምርጫ ሂደትና ውዝግቦችን አስመልክቶ የተጠናቀረ ዘገባ በትንታኔው መጽሔት ክፍለ ጊዜ እናቀርባለን። ለምሽቱ ካሉን ሌሎች ርዕሰ ወሬዎች ዴንማርክ ዋና ከተማ ኮፐንሃገን ውስጥ ኢትዮጵያውያን የተቃውሞ ሰልፍ አካሂደዋል፣ በናይሮቢ ኬንያ በጸረ ሙስና ተቃውሞ ሰልፍ ላይ ግጭት ተነሳ፣ አንድ ጋዜጠኛና አንድ ተቃዋሚ በፖሊስ ሲደበደቡ በቪዲዮ ታዩ፣ የሚሉትና ሌሎችም ዝግጅቶች አሉን። ጤና ስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን። የዛሬ ሐሙስ ጥቅምት 23 2009 ዓ.ም ዝግጅቶቻችን ጋር አስተናጋጆቻችሁ አሉላ ከበድና ቆንጂት ታየነን። ፕሮግራማችንን የምትመራልን ብርሃን ኃይሉ ነች። ረዳቷ እና አብሯት እየተለማመደ ያለው ወጣቱ ኦሜላ ያሬድም አብሯት አለ። ከስርጭት መሐንዲሱ ጋር እስከ አራት ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና ዴንማርክ ዋና ከተማ ኮፐንሃገን ኢትዮጵያውያን የኢትዮጵያ መንግስት በሕዝብ ላይ እያካሄደ ነው ያሉትን ጭፍጨፋ በማውገዝ ሰላማዊ ሰልፍ አካሂደዋል። አጠር ያለውን ዘገባ ሰሎሞን ክፍሌ ይዞ ክፍሌ ይዞ ቀርቧል። ቁጥራቸው ከ400 በላይ የሆኑ የኦሮሞ፣ የአማራ፣ የኦጋዴንና ሌሎች ማህበረሰብ አባላት የተሳተፉበት የዛሬው ሰላማዊ ሰልፍ በከተማይቱ ኮፐንሃገን ዋና ዋና መንገዶች ሲያልፍ የወያኔ አስተዳደር ያብቃ የሚልና ሌሎች መፈክሮችን አሰምቷል። ጥያቄዎቹንም ለሀገሪቱ ምክር ቤትና ውጭ ጉዳይ መስሪያ ቤት ማቅረቡ ተገልጿል። በሰልፉም ላይ አንዲት የዴንማርክ ፓርላማ አባል ወጥተው ንግግር ማሰማታቸውንና አላማውን በተመለከተ ደግሞ ከሰልፉ አስተባባሪዎች አንዷ ወይዘሮ አለኔ መርጋ ባጭሩ አስረድተዋል። የሰልፉ ዓላማ የኢህአዴግ መንግስት በዛ ኢትዮጵያ ባሉት በኦሮሞ፣ በአማራ፣ በኮንሶ፣ በቤንሻንጉል ህዝቦች ላይ የሚያደርገው የግፍ ጭፍጨፋ፣ ያንን በመቃወም እና የህዝባችን ድምፅ እንዲሰማ እና የዴንማርክ መንግስት የእነኚህን ሰዎች እንዳይረዳ በማለት ነበረ ድምጻችን ያሰማ ነው። ሰልፉ በጥሩ ሁኔታ ተጠናቋል። ያው እንግዲህ የኦጋዴን ብሄረሰቦች፣ የኦሮሞ እና ሌላውም ከኢትዮጵያ ውስጥ ያሉት አንድ ላይ በመሆን ነበር እና አንድ ነን በማለት በአንድነት ላይ የኢህአዴግ መንግስት ህዝቡን በአንድ ነው የጨፈጨፈው በማለት ድምጻችን አሰምተናል። እንግዲህ ከምክር ቤቱ ያው አንድ የፓርላማ አባል ወጥታ አነጋግራናለች። ያው ችግራችንን፣ በኢትዮጵያ ውስጥ ያለውን ሁኔታ ኢትዮጵያ መልካምና ጥሩ ሀገር ቆንጆ ሀገር ናት እና ያንን እናውቃለን። አሁን ደግሞ የሚደረጉትን ጭፍጨፋዎች በሙሉ ሰምተናል በማለት ያው የእኛን ድምፅ አሳልፋ እንደምታሳልፍልን እንደምትነግርልን ቃል ገብታልናለች። በሰልፉ ላይ ለቀረቡ ጥያቄዎች መልስ ለማግኘት የአፋን ኦሮሞ ባልደረባ ነሞዳንዲ ወደ አዲስ አበባ ተደጋጋሚ የስልክ ጥሪ አድርጎ ምላሽ እንዳላገኘ ገልጿል። በናይሮቢ ኬንያ ዛሬ የተካሄደ የጸረ ሙስና ተቃውሞ ወደ ግጭት አምርቶ ፖሊሶች አንድ ተቃዋሚ ሰልፈኛና አንድ ጋዜጠኛ ሲደበድቡ በምስል ታይተዋል። በቪዲዮ ምስል ሌሎችም ተደብድበናል ማለታቸውን ጨምራ የአሜሪካ ድምጿ ጂል ክሬግ ከናይሮቢ ባጠናቀረችው ዘገባ ጠቅሳለች። አዳነች ፍሳሀዬ ይዛ ቀርባለች። ታጋዮችን ሳይሆን ሙስናን ታገሉ የሚሉ መፈክሮችን ይዘው ቲሸርቶች የለበሱ ተቃዋሚዎች በሙስና ላይ እርምጃ ውሰዱ ካልሆነም ከስልጣን ውረዱ የሚል ጩኸት እያሰሙ በብዙ መቶዎች የሚቆጠሩ ሰዎች ተቃውሞ አካሂደዋል። በፕሬዚዳንት ኡሁሩ ኬንያታ አስተዳደር ወቅት የሙስናው ተግባር ተባብሷል በማለት ቁጣቸውን የገለጹት ናይሮቢ ውስጥ በሚገኘው ኡሁሩ ፓርክ ተሰባስበው ነው። ፖሊሶች ተቃውሞውን ለመበተን እምባስ መጭ ጋዝ ተጠቅመዋል። የአሜሪካ ድምፅ ሬዲዮ ቪዲዮና ፎቶግራፍ አንሺ አሙስ ዋንጋ ደሪክ ዴቪስ የተባለውን ጋዜጠኛ ፖሊሶች በቆመጥ ሲደበድቡት አንስቷል። ቪዲዮው አንድ ሌላ ተቃዋሚም ሲደበድብ ያሳያል። የተቃውሞ አስተባባሪና የሰብአዊ መብት ታጋይ ቦኒፌስ ሙዋንጊ በቃ ማለት በቃ ነው ይላሉ። ሙስናን የምንዋጋው ምክንያት እንደ ዜጎች ሙስናን የመዋጋት ግዴታ ስላለብን ነው፣ ሌላ አማራጭ ስለሌለን እኛው ማድረግ ስላለብን። ፕሬዚዳንቱ እንዴት እንደሚደረግ አውቁትም። ሕጉና ፖሊሲው እንዳለ ነው፣ ግን ስራቸውን እንዴት ማካሄድ እንዳለባቸው አውቁም። ምክትል የፖሊስ ጽሕፈት ቤት ቃል አቀባይ ጃሬድ ኦጁኩ በአሁኑ ወቅት ስለ ድብደባው መግለጫ መስጠት አልችልም ብለዋል። ትራንስፓረንሲ ኢንተርናሽናል የተባለው ስለ ሙስና ጉዳይ የሚከታተለው ቡድን እንደሚለው ኬንያ በሙስና መስፋፋት ከ168 ሀገሮች 139ኛዋ ናት። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሱዳን አብዬ ላይ ለተመደበው የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ኢትዮጵያዊቱ ብርግደር ጀነራል ዘውዱ ኪሮስ ገብረ ኪዳን ምክትል አዛዥ ሆነው መሾማቸው ተገልጿል። ብርግደር ጀነራሏ ኒውዮርክ የተባበሩት መንግስታት ድርጅት ዋና መስሪያ ቤት የድርጅቱ የዜና ወኪል ድርጅቱ የዜና ወኪል በሰጡት ቃለ መጠይቅ ለዚህ ሹመት በመብቃታቸው ደስታ እንደተሰማቸው ገልጸዋል። በሰራዊቱና በተባበሩት መንግስታት ሰላም ማስከበር ስራ የሴቶች ተሳትፎ ዝቅተኛ ስለነበረ የኔ ሹመት ትልቅ ትርጉም አለው ሲሉ ተደምጠዋል። ብርጋዴር ጀነራል ዘውዱ አብይ ሱዳን በሚሰማሩበት ወቅት ቀዳሚ ስራቸው የሚሆነው የሲቪሉን ማህበረሰብ ደህንነት ማረጋገጥ እንደሚሆንም ተገልጿል። ብርጋዴር ጀነራል ዘውዱ ኪሮስ በኢትዮጵያ ሰራዊት ለ30 አመታት ማገልገላቸውን የደረሰን ዜና ይገልጻል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ለዲሞክራቷ ፕሬዚዳንታዊ እጩ ሂላሪ ክሊንተን እንዲመረጡ ድምፃቸውን ጎላ አድርገው ከሚያሰሙት ዋና ዋና ተሟጋቾቻቸው አንዱ መሆናቸውን ማስመስክራቸውን ቀጥለዋል። ትራምፕ ልዩ ባሉት የጠባይና ምግባራቸው ለፕሬዚዳንትነት ብቁ ያልሆኑ ሰው ናቸው ሲሉም አሽፎባቸዋል። ሳቁ፣ ግን እየቀለድኩ አይደለሁም ነው ያሉት ፕሬዝዳንቱ። ሁለንተናው ጠባያቸው የማይጨበጥ በመሆኑ የጦር ኃይል አዛዥ ለመሆንም ብቁ አይደሉም ሲሉ ሚስተር ኦባማ ዛሬ ፍሎሪዳ ውስጥ ሆ ተብሎ ብሎ ለተቀበላቸው የሚስስ ክሊንተን ደጋፊ ተናግረዋል። ፍሎሪዳ እንደ ሰሜን ካሮላይና ሁሉ ሁለቱም ምጪዎች ሪፐብሊካኑ ዶናልድ ትራምፕና ዲሞክራቷ ሂላሪ ክሊንተን በማክሰኞ ምርጫ ለማሸነፍ ወሳኝ አድርገው ከሚያዩአቸው ግዛቶች ውስጥ ናቸው። ሚስተር ኦባማ ፍሎሪዳ ትልቁ የቱሪስት መስህብና ብዙ ሺዎች የሂላሪ ክሊንተን ደጋፊ የሆኑ እንዲሁም የትራምፕን የኢሚግሬሽን እቅድ የሚቃወሙ የላቲንና ደቡብ አሜሪካ ዝርያ የሆኑ መራጮች መኖሪያ በሆነችው በማያሚ ከተማ ባደረጉት በዚህ ንግግራቸው ፍሎሪዳን ካሸነፍን ምርጫውን አሸነፍን ማለት ነው ብለዋል ፕሬዚዳንት ኦባማም በመቀጠል ሪፐብሊካኑም እጩ በዛሬው ዕለት የምረጡኝ ዘመቻ ወደሚያደርጉባት ወደ ጃክሰንቪል ከተማ ተጉዘዋል ትራምፕ ሚስ ክሊንተንን ለአራት ዓመታት በሰሩበት በውጭ ጉዳይ ሚኒስትርነታቸው ዘመን በብሔራዊ ጸጥታ ሰነዶች አያያዛቸው ወንጀል ፈጽመዋል ሲሉ ይከሷቸዋል ገና ለብዙ ዓመታትም መመርመራቸው አይቀርም ሲሉም ትራምፕ አክለዋል በመጽሔ ክፍለ ጊዜ ዝርዝር ዘገባ እናቀርባለን ሊቢያ ባህር ጠረፍ ላይ በደረሱ ሁለት የተለያዩ የጀልባዎች መገልበጥ አደጋዎች ከሁለት መቶ በላይ ፍልሰተኞችና ስደተኞች መስጠማቸውን ከአደጋው በህይወት የተረፉ ፍልሰተኞች ለተባበሩት መንግስታት ድርጅት ገለጡ። ዛሬ ጣሊያን የደረሱት ፍልሰተኞች እንዳሉት ከአንድ መቶ በላይ ያሳፈረው ጀልባ ንጋቱ ላይ ከሊቢያ ተነስቶ ጥቂት ሰዓት እንደተጓዘ ነው የተገለበጠው። ባህር ውስጥ ሲዋኙ የተገኙ ሁለት ሴቶች በሌላ አንድ መቶ ሀያ ሰው ባሳፈረ ጀልባ ላይ እንደነበሩ ተናግረዋል። አብዛኞቹ ተሳፋሪዎች ከምዕራብ አፍሪካ አሊያም ከሰሃራ በታች ካሉ ሀገሮች እንደሆኑ ነው የሚገመተው። ሶስት ህጻናት ያሉባቸው ናቸው የአስራ ሁለት ሰዎች አስከሬኖች እንደወጡም ተነግረዋል። አድማቂዎች ለሰዓቱ ያለን ዜና በዚሁ ያበቃል። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፉን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና ቆንጂት ታየንን በአለም ዜና የጀመረው የሐሙስ ጥቅምት 23 ምሽት ፕሮግራማችን በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በርከት ያሉ በወቅታዊ ርዕሰ ጉዳዮች ላይ ያተኮሩ የአገር ውስጥና የውጭ የአገር ዘገባዎች ቅንብሮችም ጭምር ለምሽት ተጠናቅረዋል። ወደ ቀዳሚው የዕለቱ ዋቢ ርዕስ ከማልፋችን በፊት ታዲያ በሁለተኛው አጋማሽ ቆየት ብለው ከሚሰሙት ዝግጅቶች ሁለተኛውንም አጋማሽ የሚደርስ አልመሰለኝም። ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ አንበል። ስለ ሀይሌ ብቻ ስለ ከሌ ብቻ ተብሎ በቃ፣ ስለ ስፖርቱ ስለ አትሌቲክሱ በቃ ቁጭ ብለን ጭፍን አድርገን በአይናችን እንዴት ነው ብለን ወደ ውስጥ አስበን ከሆነ አልጠራጠር አስራ አምስት ካርዱን ማገኛለሁ። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት፣ መጪ ፕሬዝዳንት ማለት ነው፣ ለመሆን እጩ ሆኖ የቀረበው የሁለት ጊዜው የኦሎምፒክ የወርቅ ሜዳሊያ አሸናፊና በተለያዩ ርቀቶችም የ27 የዓለም ክብረ ሰኖች ባለቤት የሆነው ኃይሌ ገብረስላሴ ነው የሰማችሁት። ዝርዝሩን በመጽሔቱ ክፍለ ጊዜ ይዘናል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብርስ ለስድስት ወራት የሚቆየው የአስቸኳይ ጊዜ አዋጅ በኢትዮጵያ ከታወጀ አንድ ወር ሊሞላው ጥቂት ቀናት ቀርተዋል። የአዋጁን ይፋ መደረግ ተከትሎም ሰዎች ከየቦታው እየተለቀሙ እንደሚታሰሩ የተቃዋሚ ፓርቲ መሪዎች መሪዎችና የሰብአዊ መብት ተሟጋቾች ጭምር ሲነገር ቆይቷል። የአሜሪካ ድምጽ ያነጋገራቸው በምስራቅ ሸዋ ዞን በውሰት ወረዳ የሚገኙ አንዲት እናት አንድ ልጃቸው እንደተገደለ ሁለቱ እንደታሰሩና አንዱ በእጅጉ መደብደቡን ይናገራሉ። የኦሮምኛ ቋንቋ ዝግጅት ባልደረባችን ጃለኔ ገመዳ ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች። ወይዘሮ ሎሚ ዋቀየ በምስራቅ ሸዋ ዞን በውሰት ወረዳ ቆምቤ ጉጉሳ ሰፈር ነዋሪ እንደሆኑ ይናገራሉ። የ65 ዓመት አዛውንት ናቸው። ባለቤታቸው ደግሞ የ74 ዓመት አዛውንት መሆናቸውን ገልጸውልናል። እንደ ወይዘሮ ሎሚ ገለጻ አራት ልጆች ነበሯቸው። አቢቲ ደቻሳ የተባለ አርሶ አደር ስራ ፍለጋ ወደ አዳማ የሄደ፣ ደሜ የተባለ ሌላ ወጣት፣ እንደዚሁም ደግሞ ንጉሴና አንድ ሌላ ታናሽም ልጅ ነበራቸው። አሁን ደሜና ንጉሴ መታሰራቸውን ሰምተዋል። ንጉሴ የታሰረው ወለንጭቲ ነው ብሎ ሰው እንደነገራቸው ይናገራሉ። አንደኛው ልጃቸው የት እንደታሰረ አያውቁም። የሰላሳ አመቱ ወጣት አቢቲ ደቻሳ ለስብሰባ ይፈለጋል ተብሎ ከተወሰደበት ጥቅምት አስራ ሁለት ቀን ሁለት ሺ ዘጠኝ አመተ ምህረት አስክሬን እንደመጣላቸው ይናገራሉ። አንዱን ልጄን በሞት አጣሁ። አሁን አንድ ሰው አብሮኝ ቤት ውስጥ የለም። ቤቴ ኦና ሆኗል። ደካማ ነኝ። እኔ የልጄን አስከሬን በመኪና ከበው አምጥተው ነው የሰጡኝ። ወይዘሮ ሎሚ ልጄን እንፈልጋሃለን ብለው ወስደው እንዴት እንደገደሉት ሳላውቅ አስክሬኑን ተቀብዬ ቀብር ያለው ይላሉ። ቀብሩም እሁድ ጥቅምት 13 ቀን 2009 ዓ.ም መፈጸሙን ይገልጻሉ። ወጣት ልጄ ነበረ የሚያግዘኝ፣ ጎበዝ ገበሬም ነበር። ረዳቴ ነው ያጣሁት። ጨለመብኝ። የልጄን አስከሬን በማዳበሪያ ጠቅልለው ነበር ያመጡልኝ። ሰውነቱ ተበላሽቷል። ባፍና ባፍንጫው ደም ፈሶታል። የልጃቸው አስክሬን ሳጥን ውስጥ ከመግባቱ በፊት እንደተመለከቱ የሚናገሩት ወይዘሮ ሎሜ አራተኛ ልጃቸው በደረሰበት ድብደባ ሰውነቱ በመዛሉ በአሁኑ ሰዓት ጸበል እያመላለሱ እያስጠመቁት እንደሚገኙ ይገልጻሉ። ከእንግዲህ የሞተ ሞቷል፣ አይመለስም። እባካችሁ ያሉትን ልጆቼን ልቀቁልኝ። የተበታተኑት ልጆቼን ወደ ቤት መልሱልኝ። ልጆቼን አጥቼ ዓይኔ የጠፋ ተራራ የተናደብኝ ያህል ነው የሚሰማኝ። አደራ ባካችሁ ልጆቼን መልሱልኝ። በጉዳዩ ላይ ምላሽ ለማግኘት የቦሴት ወረዳ አስተዳዳሪ አቶ አሊፎ ጅራ እንዲሁም የቦሴት ፖሊስ ጽሕፈት ቤት ኃላፊ ኮማንደር ቦጋለ ጋር ደውለን ስልኩ ከተነሳና ከየት እንደተደወለ ከሰሙ በኋላ ስልኩ ተዘግቷል። ወደ ወረዳው ምክትል አስተዳዳሪ አቶ መሀመድ ሁሴን ጋር ደውለን ስለ ሁኔታው ጠይቀናቸው ነበር። የሮ አማካ ረኮን አካፊ እንጅሩ ነገኛ አማካ የሮ ጀልቀባ ሰንኬ ሰት ቱሬ ሰናቲን አማ ባኤ በአሁኑ ሰዓት እንዲህ አይነት ችግር የለም። ይህን በተመለከተ የደረሰን ሪፖርት የለም። ተመልሰን ለማየት እንሞክራለን ብለዋል። እናት ልጄ ሞተ ብላ እንዲህ አልቅሳ በውሸት ትናገራለች ወይ በሚል የተጠየቁት አቶ መሀመድ ምንም ያገኙት መረጃ እንደሌለ ተናግረዋል። በተያያዘም በዚህ ወረዳ ነዋሪ የሆነና ስሙ እንዳይገለጽ የጠየቀ ወጣት እርሱ በሚኖርበት አካባቢ የሰዎችን ቤት ከቦ መተኮስ፣ ሰዎችን በደቦ ሰብስቦ ማሰር፣ በተለይም ወጣቶችን በአንድ ላይ ሰብስቦ ወደማይታወቅ ስፍራ መውሰድ የተለመደ እንደሆነ ይናገራል። በምሳሌነትም አቶ አብዲሳ ሹሙ የተባሉን ግለሰብ ጠቅሶ ጎረቤቴ ስለሆኑ ባይን አይቻለሁ፣ ይላል። ይህን ግለሰብ ለመያዝ የመጡ ታጣቂዎች እርሱ ሲያመልጥ ባለቤቱን ተኩሰው እንደ መቷትና የአካባቢው ሰው ሆስፒታል ወስዶ ሕይወቷን እንዳተረፈ ተናግሯል። አቹማል ትጅራ እንደበርሰን ሳን ፉዳኒቱ ወጣቶች እየተወሰዱ ይታሰራሉ። የት ይታሰሩ? እንዴት ይሆኑ ይሙቱ ይኑሩ፣ እንኳን የምናውቀው ነገር የለም ይላል። ምክትል አስተዳዳሪው አቶ መሐመድ ሰላምና መረጋጋት ለማምጣት ችግር ፈጣሪ የሆኑ ሰዎችን ወደ ህግ ፊት እናቀርባቸዋለን ብለዋል። የሞተውን ወጣት በተመለከተና ድብደባውን በተመለከተ ግን የማውቀው ነገር የለም ሲሉ ምላሽ ሰጥተዋል። ወደ ተከታዩ የመጽሔት ርዕስ እንሻገር። ቀደም ብለን በመግቢያ እየጠቆምነው ዘገባ ነው። የሁለት ጊዜ የኦሎምፒክ የወርቅ ሜዳሊያ አሸናፊና በተለያዩ ርቀቶችም የ27 የዓለም ክብረ ወሰኖች ባለቤት ሀይሌ ገብረ ስላሴ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ለመሆን በእጩነት ቀርቧል። ሮጬ ወርቅ አምጥቻ አለው። ፌዴሬሽኑን በመምራት ደግሞ ወርቅ እንዴት እንደሚመጣ አሳያለሁ ይላል ሀይሌ ለአሜሪካ ድምጽ በሰጠው አስተያየት በነገው ዕለት በሚደረገው የኢትዮጵያ አትሌቲክስ ፌዴሬሽን ጠቅላላ ጉባኤ ላይም ሀይሌ ፕሬዚዳንት ሆኖ ከተመረጠ በኢትዮጵያ ታሪክ ለዚህ ኃላፊነት የበቃ የመጀመሪያው ስምጥር የኦሎምፒክ ወርቅ ሜዳሊያ አሸናፊ ይሆናል ይለዋል ዘጋቢያችን እስክንድር ፍሬው ከአዲስ አበባ። ታዳጊ የሆነችው ኢትዮጵያ በአትሌቲክሱ ስሟ ከፊት ነው። በድህነት የምትጠራው አገር በኦሎምፒክ ወርቅ ዝናዋ ቀዳሚ ነው። ሀይሌ ገብረስላሴም በወርቅ ካደመቋት አትሌቶች መጠሪያዋ ከሆኑ ሀብቶች ባንዲራዋን ካውለበለቡ ዕንቁዎች ዋነኛው ሆኖ ይጠቀሳል። በ10,000 ኪሎ ሜትር ሁለት የኦሎምፒክ የወርቅ ሜዳሊያዎችን አግኝቷል። የተለያዩ የዓለም ሻምፒዮናዎችን አሸንፏል። በተወዳደረባቸው ርቀቶችም 27 የዓለም ክብረ ወሰኖችን አሻሽሏል። አንዳንዶች እንደሚሉትም በዓለም ላይ የእርሱን ያህል የሚታወቅ በሕይወት ያለ ኢትዮጵያዊ የለም። አሁን ደግሞ ወደ አትሌቲክሱ አመራር ለመምጣት ተዘጋጅቷል። ሌሎችም ወርቅ እንዲያመጡ ለማገዝ ኢትዮጵያ በቅርቡ በሪዮ ኦሎምፒክ ያመጣችው ዝቅተኛ ውጤት ለዚህ ዋነኛ ምክንያት እንደሆነው ኃይሌ ገብረሥላሴ ለአሜሪካ ድምፅ አስረድቷል። እናም በነገው ዕለት በሚካሄደው የኢትዮጵያ አትሌቲክስ ፌዴሬሽን ጉባኤ ፕሬዝዳንት ሆኖ ለመመረጥ ይወዳደራል። በፌዴሬሽኑ አሰራር መሰረት እጩዎች መቅረብ የሚችሉት አዲስ አበባን ጨምሮ ክልሎችን በመወከል መሆኑን ያስታወሰው ኃይሌ እርሱም የቀረበው በዚሁ አካሄድ መሰረት መሆኑን አብራርቷል። እኔ ኗሪነት የአዲስ አበባ ነው፣ ወይ ደግሞ ከኦሮሚያ መወከል አለብኝ። ምክንያቱም ኦሮሚያ ውስጥ ነው የተገኘሁት። ከዛ አዲስ አበባ እኔን እንዲወክል ሄድኩና አፕ ላይ አደረግኩ። አፕ ላይ ማለት እኔ መጥናለሁ፣ ለኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንትነት እመጥናለሁ ብዬ ስላቸው እነሱም ኦኬ እንኳን መጣህልን፣ ከመጣ እንደውም እኛ ነበር መምጣት የነበረብን፣ እንኳን መጣ ካሉ ወከሉ ይላኩኝ። ገዛኸኝ አበራ ከኦሮሚያ፣ ገብረ እግዚአብሔር ገብረ ማርያም ከትግራይ ተወክለን አሁን እነሱ ሁለቱ ለስራ አስፈጻሚነት፣ እኔ ደግሞ ለፕሬዚዳንትነት ልንወዳደር ነው። ይሄ ነው አመጣጡ። እንግዲህ ኃይሌ እንግዲህ ኢትዮጵያ በዓለም አቀፍ የአትሌቲክስ መድረክ አመራር ላይ ያላትን ቦታም ከፍ ያደርገዋል፣ የኃይሌ የመመረጥ የሚሉ አስተያየቶችም አሉ። ለምሳሌ በቅርቡ በተካሄደው የዓለም አትሌቲክስ ፌዴሬሽን ፕሬዚዳንትነት ምርጫ አንተ ኢትዮጵያ ብቁ እጩም ስላላቀረበች ሊሆን ይችላል፣ ለእንግሊዛዊው ሴባስቲያን ኮ ነበረ ቅስቀሳ ስታደረግ የነበረው። የምርጫ ቅስቀሳ ምን ነው? እኛ ቀድመን እጩ በሆንንና እንደዚህ አይነት ቦታዎች በያዝን የሚል ስሜት አድሮ ባህል ለምሳሌ በጣም ምንድነው መሰለ እስክንድር፣ መቼስ ኢትዮጵያ ቀደምት ከሆኑ የአፍሪካ አትሌቲክስ ምናልባት ቀደምት ብቻ አይደለም የመጀመሪያው ነን። ማንም የአፍሪካ አትሌቲክስ ፌዴሬሽን ሳይቋቋም የኢትዮጵያ አትሌቲክስ ፌዴሬሽን ተቋቋመ። 60 ዓመቱ እኮ ነው። በ60 ዓመት ታሪክ ውስጥ ይሄንናል በጣም ቀደምት የምንባል ወይንም ፕላስ ደግሞ በኢንተርናሽናል አትሌቲክስ አትሌቲክስ ውስጥ ቶፕ ከሚባሉ ሀገሮች አንዱኛ ነን። ግን የእኛን ውክልና አታዩም፣ በዛ ውስጥ የለም። ምናልባት አሁን ይሄንን በምናገር ጊዜ ሰው ሁሉ ምን ይመስለዋል? ሀ የሀይሌ የመጨረሻ ጎል ወደ ዓለም አቀፍ ለመሄድ እንጂ ለኢትዮጵያ ለመስራት አይደለም ነው የሚለው። እኔ የማረጋግጥላችሁ ዓለም አቀፍ መሄድ አልችልም። እኔ ሞናኮ ተቀምጬ ውክልና አይደብሌፍ ኖሮኝ ልሰራ አይደለም እኔ። ምክንያቱም እዚህ የከፈትኳቸው በጣም ብዙ ድርጅቶች እነሱን ማስተናገድ አለብኝ። ኢትዮጵያ ግን ውክልና እንዲኖራት እንግዲህ ከተመረጥኩ ለሚቀጥሉ አራት ዓመት አንዱ የምሰራው ስራ ነው። የአትሌቲክስ ፌዴሬሽን ብቻ ሳይሆን የተለያዩ ፌዴሬሽኖች ለሙያው ቅርበት ባለው ሰው፣ ስራውን በሚያውቅ ሰው መመራት አለባቸው ከፖለቲካ ውጭ በሆነ ሁኔታ የሚሉ ሀሳቦች አንጸባርቀህ ነበር፣ ከዚህ ቤት ባደረግነው ቃለ ምልልስ አስታውሳለሁ። ይህ አሁን የእናንተ እጩ ሆኖ መቅረብ ይህንን ጥያቄ በከፊል የመለሰ ነው ወይም ፍንጭ ያሳየ ነው እንደአይነት ጥያቄዎች እየተመለሱ እንደሆነ ኦፍኮርስ፣ በአሁኑ ሰዓት በጣም ፍንጭ አይተንበታል። እኛም እኔ ምልክ ክልሎቹም ተቀብለውን እኛን ሪፕሬዘንታቲቭ አድርገው ልከዋል። እሱ ብቻ እንዳይመስልክ አሁን የኢትዮጵያ ሕዝብ ወደ ምርጫው ገብቶኛን የመምረጥ ራይት ቢኖረው በእርግጠኝነት 958 ኢትዮጵያዊ ይመርጠናል። ግን አሁን እዚህ ላይ እዚህ ምርጫ ላይ 15 ሰዎች ናቸው የሚመርጡት። 15 የክልል ተወካዮችና የማህበራት ተወካዮች ናቸው። እነዚህ 15 ሰዎች ነው ቮት የሚያደርጉት። እንግዲህ አሁን እነዚህ 15 ቦቶች እንግዲህ ለኢትዮጵያ አትሌቲክስ ብለው ለኢትዮጵያ ውጤት ብለው ይመርጡናል የሚል ታሳቢነት ነው። ደግሞ እሱንም አልጠራጠርም። የውጭ ያሉ የሰሙ ሰዎች በሙሉ ኮንግራጁሌሽን ይላሉ። አሁን አረገና እጩ ነው ሆኜ የቀረብኩት አለ ማን ነው ከአንተ ጋር የቀረበው? ነው ጥያቄያቸው። ምክንያቱም እነሱ የሚያውቁት ያው በኢትዮጵያ አትሌቲክስ ውስጥ እንግዲህ ከሃይሌ እንትን ከእጩ ሆኖ ከቀረበ መቃ ፕሬዚዳንት ሆኖ ይመጣል። መታየት ያለበት መታሰብ ያለበት አሁን ስለ ሃይሌ አይደለም፣ ስለ ስፖርቱ ነው። ከዚህ በፊት አንተም እንዳነሳው ብዙ በብዙ ስፖርቶች ውስጥ ባለሙያ ነው እያለ ነው ያለው። ባለሙያ ተ የተረጋገጠ አደለም ገና ነው ውጭ ሆኜ ነው የቀረብኩት ብልሃል። ሀይሌ ግን ብዙ ሰዎች እንደሚያምኑት ሀይሌ እንኳን ለኢትዮጵያ ለዓለም አትሌቲክስ ፌዴሬሽን ቢወዳደር እንደሚመረጥ መጠራጠር ይከብዳል ነው የሚሉትና እርግጠኛ መሆን አይቻልም ወይ? ሀይሌ የቀረበ ማለት ሀይሌ የተመረጠ ማለት ነው ብሎ መተርጎም አይቻልም ወይ? ይሄንን አሁን መናገር ከባድ ነው። እኔ አሁን እያልኩ ያለሁት ምን እንደሆነ ታውቃለህ? ዜናው ዜና የሚሆነው ሀይሌ ፕሬዚዳንት መሆኑ ሳይሆን ዜና የሚሆነው ሀይሌ ለፕሬዚዳንት ተወዳድሮ ወደቀ የሚለው ዜና ነው። በተለይ በተለይ ይሄ ዜና ወደ ውጭ ትልቅ ዜና ሊሆን ይችላል ብዬ ፈራሁኝ። አሁን ፈራሁኝ ስልክ አንዳንድ ጊዜ እነዚህ የአስራ አምስት ሰዎች ውጤት የአስራ አምስት ሰዎች ቮት ከባድ ዲ ነው ማለት እኔ እንግዲህ፣ ምናልባት ምናልባት መተንበይ ይከብዳል ነው እያልከ? አዎ መተንበይ ይከብዳል። እኔ የምነግረው ነገር ግን ስለ ሀይሌ ብቻ ስለ ከሌ ብቻ ተብሎ በቃ ስለ ስፖርቱ ስለ አትሌቲክሱ በቃ ቁጭ ብለን ጭፍና አድርገን በአይናችን እንዴት ነው ብለን ወደ ውስጥ አስበን ከሆነ አልጠራጠርም፣ አስራ አምስት ካርዱንም አገኛለሁ እ እንደ አንድ እጩ ተወዳዳሪ ሀይሌ በዚህ ምክንያት ሊመርጥ እርግጥ ተነካክተ ናቸው አላቃለሁ በዚህ ምክንያት ልትመርጡኝ ይገባል። ይሄንን ማሳካት ፈልጋለሁ። በል አንደኛ ማሳካት የምፈልገው እንግዲህ ኢትዮጵያ አትሌቲክስን እኔ ይህን ላመጣለት ነው። ይህን ላመጣለት ወርቅ ነው። አለቀ፣ በቃ ህዝቡ የሚፈልገው ወርቅ ነው። ድሮጬ ወርቅ አሳይቻለሁ። መርቼ ደግሞ ወርቅ እንዴት እንደሚመጣ አሳያለሁ። ይሄ ደግሞ ምንም እንትን የለውም፣ በቃ ሲክሬት የለውም። ሲክሬቱ ምንድን ነው? በቃ የሚሰራ በቃ አንድና አንድ ሁለት ተብሎ የሚቀመጥ ነው። ዋናው ይሄ ነው። ያው ስራዎች ግን መጀመሪያ ቀጥሎ፣ ቀጥሎ፣ ቀጥሎ የሚሰሩ አሉ አሁን እነዚህም በዝርዝር ልግለጥ ልብል አንድ ሰዓትም አይበቃም። ኃይሌ ገብረስላሴ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ሆኖ ከተመረጠ ለዚህ ኃላፊነት ለመብቃት የመጀመሪያው ስመጥር አትሌትና የኦሎምፒክ የወርቅ ሜዳሊያ ባለቤት ይሆናል። የምርጫው ውጤት በነገው ዕለት በሚካሄደው ጠቅላላ ጉባኤ ይታወቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ቀጣዩ የመጽሄት ክፍለ ጊዜ ዘገባ የዩናይትድ ስቴትስን የመጪውን ምርጫ ሂደት እየተመለከተ ይሆናል። የሪፑብሊካኑ እጩ ተወዳዳሪ ዶናልድ ትራምፕ አታላይና ፕሬዝደንት ለመሆን ብቃት የሌላቸው ናቸው ሲሉ ለዲሞክራቷ እጩ ተወዳዳሪ ለሂለሪ ክሊንተን የምረጧቸው ዘመቻ በማድረግ ላይ የሚገኙት ፕሬዚደንት ኦባማ ተናገሩ። ኦባማ የኤፍቢአይን ዲሬክተር ጄምስ ኮሚንም ነቅፈዋቸዋል። የሂለሪ ክሊንተንን የኢሜይል ጉዳይ በአሁኑ ሰዓት ማንሳታቸው ምርጫው ላይ አሉታዊ ተጽዕኖ እንዲፈጥር ሆን ብለው ነው በማለት፣ ትራምፕ በበኩላቸው ፕሬዚደንት ሆነው ከተመረጡ ቶሎ ብዬ የማከናውነው ነገር ኦባማ ኬር የሚባለውን በኦባማ የስልጣን ዘመን ስራ ላይ የዋለውን የጤና አገልግሎት ማስቆም ነው ብለዋል። ዝላቲካ ሆክ ያጠናቀረችውን ዘገባ አዲሱ አበበ ይዟል። ሂለሪን ምረጡ የሚለውን ዘመቻ ቻፕል ሂል ውስጥ በሚገኘው በሰሜን ካሮላይና ዩኒቨርሲቲ ያደረጉት ባራክ ኦባማ የወቅቱ ፕሬዝዳንታዊ ምርጫ ውድድር አስቀያሚነት መራጮችን አበሳጭቷል በማለት ገልጸውታል። ለጊዜው መጥፎን ሁኔታ እንዳላየ አይታችሁ ከፊታችሁ ባለው ምርጫ ላይ እንድታተኩሩ አሳስባለሁ። ድምፅ ሰጪዎች በትክክል ካሰቡበት ምርጫቸው ሂለሪ እንደሚሆኑ ያስገነዘቡት ኦባማ በአንጻሩ ዶናልድ ትራምፕ ለጉዳተኞች ግድ የሌላቸው ተራ የንግድ ሰውና አንዲት ዲሞክራሲያዊት አገርን መምራት እንደማይችሉም ተናግረዋል። አሜሪካ ሕዝቧን ማሰቃየት አለባት የሚል አስተያየት ያለው ሰው ፕሬዝደንታችን ሊሆን አይገባውም። አሊያ ደግሞ ጠቅላላው ሃይማኖታዊ ተቋም ከሀገራችን እንዲወገድ መፍቀድ ይኖርብናል ማለት ነው። ባራክ ኦባማ በአሁኑ ወቅት ሁለቱንም የምክር ቤት መቀመጫዎች በአብላጫነት የያዙትን የሪፐብሊካኑን ፓርቲ አባላትንም በሂስ መሸንቆጣቸው አልቀረም። ስልጣን በያዝኩበት ዘመን የሥራ ትብብር አድርገውልኝ አያውቁም። ሌላው ቀርቶ ለሕዝቡ የሥራ ዕድል ለመፍጠር በምናደርገው ጥረት እንኳ አንዳችም ትብብር አልነበራቸውም። የመወሰኛውንና የተወካዮቹን ምክር ቤቶች በበላይነት በያዙበት ጊዜም ራሳቸው ለሚያቀርቧቸው ጉዳዮች እንኳ መሰናክል ከመፍጠር ሌላ የሥራ ትብብር አላሳዩም። ይህ ብቻ አይደለም፣ የፌዴራሉን መሥሪያ ቤቶች ለመዝጋት ሲያስፈራሩ ከርመዋል። ዴሞክራሲ የሚሠራው ግን እንደዚህ አይደለም። ወላጆቻችንም ያስተማሩን እንደዚያ አልነበረም። ፕሬዚዳንት ኦባማ ናውስ በተባለ ቴሌቪዥን ላይ ባደረጉት ቃለ ምልልስ የኤፍቢአይ ዲሬክተር መሥሪያ ቤታቸው በሺዎች የሚቆጠሩ የሂለሪ ክሊንተን ኢሜሎች እየመረመረ መሆኑን ጠቅሰው የሰጡትን መግለጫም ነቅፈዋል። አንድ የተለመደ አካሄድ ያለ ይመስለኛል። ምርመራ በሚካሄድበት ጊዜ በመላምት አይሰራም። ያልተጣራና ያልተሟላ መረጃ ይዘንም አልሰራንም። በተባራሪ ወሬ ላይም አንመሰረትም። ከተመረጥኩ እርሳቸው የሄዱበትን መንገድ ሁሉ እዘጋለሁ፣ ውርሳቸውንም እንዳልነበረ አደርገዋለሁ ያሉት ዶናልድ ትራምፕ ለኦባማ ሂስና ትችት የመልስ ምት ሰጥተዋል። መጨረሻችን ሌላ አራት ዓመት የኦባማ ዘመን ነው ማለት ነው። ይሄ ከሆነ እጅግ አስከፊ ይሆናል። ያ ማለት ደግሞ አይሲስ ማለት ነው ከፍተኛ ቀረጥ ማለት ነው። መጥፎ የጤና ፕሮግራም ማለት ነው። ድንበር የለንም ማለት ነው። ድንበር ከሌለን ደግሞ አገር የለንም ማለት ነው። ዶናልድ ትራምፕ ፍሎሪዳ ውስጥ ዘመቻቸውን ያካሄዱት ባለፈው ረቡዕ ሲሆን በዚያ ማሸነፋቸው ለፕሬዝዳንትነት ያላቸውን የመመረጥ ዕድል እንደሚያሰፋላቸው ገልጠዋል። አድማጮች የዕለቱን አቢሬስ እና የመጽሔቱን ዘገባዎች ተከታተልን። አሁን እዚህ ግድም ልዩ የፕሮግራም ማሳሰቢያ ይኖረናል። ቀደም ብሎ በዘገባዎቹ እንደተጠቆመው የዩናይትድ ስቴትሱ ፕሬዝዳንታዊ ምርጫ የፊታችን ማክሰኞ ይካሄዳል። በዕለቱ የመራጩን ድምፅ አሰጣጥ ሂደትና ከየግዛቶቹ የሚመጡትን የምርጫ ውጤቶችም እግር በእግር እየተከታተልን እናቀርባለን። የስርጭት ሰዓታችን ታዲያ በኢትዮጵያ ሰዓት አቆጣጠር ረቡዕ ከጠዋቱ አንድ ሰዓት እስከ ሁለት ሰዓት ልዩ ዝግጅታችን የሚቀርብበት ነው። የስርጭት ሞገዶቹን ላስተዋውቅ፣ 9485ና 11900 ኪሎሄርዝ ናቸው። 9485 እና 11900 ኪሎ ሄርትዝ የስርጭት ሞገዶቹ። 1922 እና 25 አድማጮች፣ ልዩ ፕሮግራማችን በዩናይት ስቴትስ የሰዓት አቆጣጠር ከምሽቱ አምስት ሰዓት የዕለት ሁለት ማክሰኞ ማለት ነው እስከ 6 ሰዓት በአማርኛ ይተላለፋል። የኦሮምኛና ትግርኛ ስርጭቶችን ለምትከታተሉም ከ6 ሰዓት እስከ 7 ሰዓት ከሌሊቱ ወይም ደግሞ ከጠዋቱ ከ2 ሰዓት እስከ 3 ሰዓት ባለው ጊዜ ይቀርባሉ። አሁን ርዕሰ ወሬዎቹን ባጫጭሩ ከቆንጅ ይታያል። ዴንማርክ፣ ዋና ከተማ ኮፐንሃገን ኢትዮጵያውያን የኢትዮጵያ መንግስት በሕዝብ ላይ እያካሄደ ነው ያሉትን ጭፍጨፋ በማውገዝ በዛሬው ዕለት ሰልፍ አካሂደዋል። በናይሮቢ ኬንያ፣ ዛሬ በተካሄደ የጸረ ሙስና ተቃውሞ ወደ ግጭት አምርቶ ፖሊሶች ቢያንስ አንድ ጋዜጠኛና አንድ ተቃዋሚ ሲደበድቡ በቪዲዮ ታዩ። ሌሎችም ተደብድበናል ብለዋል። ሱዳን አብዬ ላይ ለተመደበው የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ኢትዮጵያዊቱ ብርጋዴር ጀነራል ዘውዱ ኪሮስ ገብረ ኪዳን ምክትል አዛዥ ሆነው ተሹመዋል። ብርጋዴር ጀነራሏ ኒውዮርክ የተባበሩት መንግስታት ድርጅት የድርጅቱ የዜና ወኪል ቃለ መጠይቅ በሰጡበት ወቅት በሰራዊቱና በተባበሩት መንግስታት የሰላም ማስከበር የሴቶች ተሳትፎ ዝቅተኛ በመሆኑ የኔ ሹመት ትልቅ ትርጉም ይኖረዋል ማለታቸው ተጠቅሷል። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ለዲሞክራቷ ፕሬዝደንታዊ እጩ ሂለሪ ክሊንተን ድምጻቸውን ጎላ አድርገው እንዲመረጡ ከሚናገሩላቸው ዋና ዋና ተሟጋቾቻቸው አንዱ መሆናቸውን ማስመስከራቸውን ቀጥለዋል። ትረምፕ ለየት ባለ ደረጃ ለፕሬዝደንትነት ብቁ ያልሆኑ ሰው ናቸው ሲሉም ፕሬዝደንት ኦባማ ተናግረዋል። ሊቢያ ባህር ጠረፍ ላይ በደረሱ ሁለት የተለያዩ የጀልባ አደጋዎች ከሁለት መቶ በላይ ፍልሰተኞችና ስደተኞች መስጠማቸውን ከአደጋው በህይወት የተረፉ ለመንግስታቱ ድርጅት ተናገሩ። በሌላ ዜና የጣሊያን ኃይሎች ሀገራቸው በሚደርሱ ስደተኞችና ፍልሰተኞች ላይ መጠነ ሰፊ የሰብአዊ መብት ረገጣ ይፈጽማሉ ሲል የሰብአዊ መብት ድርጅቱ አምነስቲ ኢንተርናሽናል ወነጀለ። ይደበድቧቸዋል፣ በህገ ወጥ መንገድ ከሀገር ያባረሯቸዋል ብሏል አምነስቲ። አድማጮች፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ርዕሰ ወሬዎቹን ነበር የተከታተላችሁት። አሁን ወደ ሳምንታዊው ቅንብር ነው የምናልፈው፣ ባህልና ማህበረሰብ። አሉላ ባህልና ማህበረሰብ ያንተ ዝግጅት ነው። አስተዋውቅ እና ትቀጥል። አመሰግናለሁ ቆንጂት። ማይክ አልተከፈተም እና ነው ዝግጅት ያልኩት። ባህልና ማህበረሰብ የተለያዩ ጥበባዊ ስራዎችን የሚሰሩ ወጣቶችን፣ በጥበባዊ ሙያ ውስጥ ያሉ ባለሙያዎችን የምንጋብዝበት ፕሮግራም ነው። ታዲያ በዚህ ፕሮግራም ለዚህ ሳምንት ከራዲዮ መጽሔት ጋርም በመተባበር በተከታታይ የተመለከት ነው የአንድ ወጣት የፎቶግራፍ ባለሙያ ሌሎች ሙያዎችም አሉት። የኢትዮጵያን ባህል የሚያስተዋውቁ ልዩ ልዩ የቤት ውስጥ መገልገያዎችንና ለሕፃናት ደግሞ የአማርኛ ቋንቋ መማሪያ የሚሆኑ ኤሌክትሮኒካዊ ዘዴዎች እንደተጠቀሙ ከመደበኛ የማስተማሪያ ዘዴዎች ፈቅ ያለ በዚህ ቴክኖሎጂ ለጥቅም ላይ የዋለ ስራዎችን ጨምሮ በርከት ያሉ ስራዎችን ይሰራል። ወደ ቤቱ ነው ጎራ የምንለው። በፊደል ቀለማት የደመቁ የኢትዮጵያን ባህል ቀደም ብዬ እንደጠቀስኩት የሚያስተዋውቁ የፎቶግራፍ ስራዎቹም በጊዜና በቦታ ውስጥ የሚያጓጉዙን ይሆናሉ። በገዛ መኖሪያ ቤቱ ውስጥ ተገኝተን የሰራነው ፕሮግራም ነው በቴሌቪዥን በቪዲዮ ለአድማጮቻችን ለተመልካቾቻችን፣ በድረገጻችን ላይ ያስቀምጠናል። ታዲያ በዚሁ ነው ወደዚህ ውይይት ነው የምናመራው። እሺ እንቀጥል። ዮሐንስ አስረስ ጥሩ ነው። አ ቤት መኖሪያ ቤትህ ነው፣ የጥበብ ስራዎች መስሪያህ ነው፣ መዝናኛህ ነው። በተለያዩ ስራዎች ተከበህ ነው የምናየው። ሁሉም ነው ቢሮ የምነው መኖሪያ የምነው ሁሉም ነገሬ ነው። ሁሉም ነገሬ ነው የምትለው መንገድ የሚያስኬድ ይመስላል። የተለያዩ ዘርፍ ያላቸው የጥበብ ስራዎች ናቸው ያሉት። ከበር ካሉት የፎቶግራፍ ስራዎች እንጀምራለን። ሌሎች ጥቅም ባላቸው ስራዎች የተረጎምካቸው የጥበብ ስራዎችም አሉ። ታስረዳን አለ እስኪ ንገረን። በር ላይ የምመለከተው የጥልፍ ፎቶግራፊ የተነሳ ጥልፍ ነው የሚበሩት ከበሮች ጋር ከመድረሳችን በፊት ይሄ ጥልፍ ቤተ ክርስቲያን አንድ ጓደኛችን ነጠላውን አድርጎት ጸበል ይቀዳ ነበረ፣ እና እኔ እያስቀደስኩ ነው ሳየው በጣም ደስ አለኝ። ጸበል እየቀዳ እኔ በስልክ ያነሳሁት እና ከዛ በኋላ ልክ ስንጨርስ ሄጄ ጥበበን ወድጄዋለሁ፣ ፎቶ ላነሳው ፈልጋለሁ አልኩት። ልጁም ስለሚያውቀኝ ምን እንደምሰራ ስለሚያውቅ አውልቆ ነው የሰጠኝ ነጠላውን። ተዋስኩኝ ካሜራ እጄ ላይ ስለነበረ እዛ ወንበር ላይ ያነሳሁት። ከዛ በኋላ ይኸው እንደምታዩት እዛ አይነት ቦታ ሊመጣ የሚችል ሀሳብ ምናልባት ብዙ ስሜቶችን የሚያመጣ ነው። መንፈሳዊ ነገር ያለበት ቦታ በመሆኑ ጥበቡ ተደግድጎ የሚደረግበት የሚለበስበትም የተለየ ስሜት ያመጣ ይሆናል። ሌላ ቦታ ብታየው የሚመጣል ይመስልሃል? ያ ሀሳብ አላቅም በእውነት ሆነ አላቅም። አጋጣሚ ነው ሳየው እና ሳየው ውስጥ ይበቃል። ዚህ የኛ የሆኑ ጥበቦችን፣ አርቶችን ሳይ ቆሜ ማየት ማድነቅ ወዳለሁ እና ምንም አላልኩም። በስልኬ አንስቼ ነው ያነሳሁት። ከዛ በኋላ ሳሳየው እሱም ገረመው። ከዛ በኋላ አውልቆ ሰጠኝ። ካሜራ እጄ ላይ ስለነበረ አነሳት። ያው ለሱም ለኔም ደስ የሚል ስራ ቶሎ የሚመጣ ስላልሆንም ጭምር ነው። ከበስተ ጀርባ ሁለት ከበሮች እናያለን። ልክ በቀጥታ ቃላት ሊነገር በሚችል ገና ስመለከታቸው የመጣልኝ ሀሳብ ቀደም ብዬ እንዳልኩት የሚበሩ የሚመስሉ ከበሮች ናቸው። ከፍ ብለው የሚያርፍባቸውን መዳፍ እየጠበቁ ሲዘገይባቸው ራሳቸው ሊጋጩ ያስቡም ይመስላል። ንገረን፣ እንዴት አነሳቸው? የት አነሳቸው? ይህንን ያነሳሁት ኦልሞስት ሁለት አመት ይሆነዋል የደብረ ገነት መድኃኔዓለም ቤተክርስቲያን የፈንድሬዚንግ ፕሮግራም ነበረ። እዚህ ቨርጂኒያ ውስጥ የገንዘብ ማሰባሰገንዘብ ማሰባሰቢያ ሶሪ። እዛ ላይ የነበረው ስነ ስርዓት ላይ መዘምራኖቹ ዘምረው አስቀምጠዋቸው፣ ሌላ ዝግጅት እየተካሄደ ነበር እና አቀማመጣቸው በጣም ይገርም ነበረ። እኔም ቁጭ ብዬ ነበረ እና ቁጭ እንዳልኩ በቃ አይኔ እነሱ ላይ ያረፈ። በቃ ምንም አላልኩ። መሬት ላይ ቁጭ ብዬ ነው ያነሳዋቸው። በቃ ያው እንደምታየው፣ ለእኔ አይደለም ለሁሉም ሰው ደስ የሚል ትርጉም ያለው እንትን የሚሰጡ ሕይወት አላቸው ሕይወት አላቸው። ድምፁን የምንሰማ ይመስላል። ገን እናድርገን ካሰብ ነው በጣም በጣም የምወደውና የተለየ ስሜት የሚሰጠኝ ስራ ነው። በጣም ነው ደስ የሚለኝ፣ ይሄንን በማድረግ የፎቶግራፍ ጥበብ ጥበብነቱን እስኪ ያዘነጋን ድረስ ዛሬ ዛሬ በእጃችን ባለ ስልክ የምናነሳቸው ስዕሎች ጥሩ ሆነው መውጣታቸው ከጀርባ ያለውን የጥበብ ችሎታ፣ የአነሳስ ሁኔታ፣ የብርሃኑን፣ የቀለማቱን ስብጥር እንዳንረዳ የሚያደርጉን የቴክኖሎጂ ውጤቶች እጃችን እየገቡ ነው እና እንዲህ ለየት ያለ ስራ ያስታውሳል። ጥበብ ነው ዛሬ ካሜራ ብቻ ደቅሞ የሚነሳ አይደለም። የሚለውን ይህን ሀሳብ ምናልባትም ዘለቅ ብለህ እንድትገፋበት ጨዋታ እንዲኖረም በተለይ ስራዎች ውስጥ እናያለን። ከግርጌ አንድ ፎቶግራፍ እናያለን። ስዕል ይመስላሉ ስራዎች። እስኪ ንገረን ከኔ የትረካ ሀሳብ ይልቅ ያንተ ስዕል ብዙ ይናገራልና፣ ሁለት ሰዎች፣ አንድ ሴት፣ አንድ ወንድ፣ አህያ እየነዱ ተራራው፣ የመንገዱ ተዳፋቱ፣ ለየት ያለ ስሜት የሚሰጥ ፎቶግራፍ ነው የምናየው። ቦታው የት ነው? እንዴት አነሳሃቸው? ምናልባትም ሰዎቹም ባልና ሚስት ይላል። የእንግሊዝኛ ስሙ እስኪ አስረዳ። እነዚህ የተነሱት ኢትዮጵያ ሄጄ ነበር። አንድ ዓመት ተኩል በፊት ቦታዎችን ዞሬ ማየት እወዳለሁ። ብዙ ቦታዎችን አነሳለሁ። እና አጋጣሚ ላሊበላ አድረን ወደ አክሱም ለመሄድ ካደርንበት ሆቴል ወደ አውሮፕላን ማረፊያ ስንሄድ ጠዋት ነበረ። እነዚህ ባልና ሚስት ያልኳቸው ሰዎች አንተ ነህ ያጋባሀቸው ወይስ በእርግጥ ባልና ሚስት ናቸው? በእርግጠኝነት ይመስላሉ፣ ስታያቸው በጣም ይመስላሉ። እና ከኋላቸው የምታየው የሚያምር ተራራ አለ አህያ ያለ በባዶ እግር በእግራቸው ነው የሚሄዱት እና እሳይ በቃ የጠዋት ብርሃን አርፎባቸው ነበረ። የሚሄድበትን መኪና አስቆሜ፣ ግን አላዩኝም። ከኋላ ሁኜ ነው ያነሷቸው የተከተል ከኋላ ሁኜ አንስቻቸው ተመልሼ መኪና ውስጥ ገብቼ ነው የሄድኩት እና አሁን እንደዚህ ሆነው ሳይሆን በጣም ደስ ይለኛል እኔም እና አንዳንዴ አንተን የሚያስደስትን ነገር ሌላውን ማስደሰት የሚቻል ከሆነ እሱ ጥሩ ነው። የአንተና የኔ እይታ የተለያየ ነው፣ ግን የኔ እይታ አንተ ማስደሰት ከቻለ እሱ ነው የፎቶግራፈር ጥበቡ ትርጉም ፍለጋው እንዲቀጥል እድልም ይሰጣል። ሰዎቹን ታያለ። የመሬቱ አቀማመጥ ለየት ያለ ነው። ቦታው የት ነው? ላሊበላ። ላሊበላ ከከተማው ወጥተን ወደ አውሮፕላን ማረፊያው እየሄድን ነበረ። ቶሎ ብሎ የሚመጣውም በሀሳብም በጉዞም የሚደረገው ላሊበላ ዋናውም ቤተክርስቲያናቱ ያሉበት ቦታ ነው የሚካሄደው። ከዚያም በፊት ሌላ ትዕይንት አለ። ግሩም ነው። በአደራደርህ ቤትህ በተሰለፉበት መንገድ ነው እየሄድን ያለ ነው። ስብጥራቸውን እያለፍን፣ በተለይም ደግሞ ሌላ የጥበብ ዘርፎችም ስላሉ እነሱንም እንቃኛለን። ከወዲያ ማዶ የጎንደር ፋሲለደስ የሚመስል ፎቶግራፍ ነው የማየው፣ ግን ለየት ይላል ከለመድነው ነው። ፎቶግራፍ ወጣ ያለ ነው። ምንነቱን እና እንዴት እንደተነሳጫው ተነስ ይሄ ጎንደር ፋሲለደስ ድሮ በአጼ ፋሲል የመዋኛ ገንዳ ነው ተብሎ ነው የሚታመነው። እና በአሁኑ ሰዓት በዓመት አንዴ ውሃ እየተሞላ የጥምቀት ስነ ስርዓት የሚከበረው እዚህ ቦታ ላይ ነው። እና እጅግ በጣም ብዙ ቱሪስቶች ይሄዳሉ። ከሀገራችንም የተለያዩ ክፍለ ሀገሮች ወደዛ ይሄዳሉ። እና ይሄ ውሃው የሚሞላው ለጥምቀት በዓመት አንዴ ስለሆነ ከሳምንት በፊት ነው ቀድሞ የሚሞሉት። ትልቅ ነው እንደምታየው መዋኛም ስፍራ ነው እና ያንን ለመሙላት የጀመሩበት ሰዓት ሳምንት እንደሚወስድ መረጃው ነበረኝ። ቀድሜ ሄድኩኝ። አንደኛ ቀኑ ከደረሰ፣ ብዙ ሰው ይኖራል፣ ቱሪስት ይኖራል። እንደዚህ በአማረ ሁኔታ ልታገኘው አትችልም። ስለዚህ ይህንን ፎቶ ለማግኘት አንድ ሳምንት ቆይቼ ብቻውን አገኘው ብቻውን አገኘውት። ተሳክቶልኛል። በጣም ግሩም ነው። እሱም በሁለቱም ሳይድ ልታየው ትችላለህ። ነጸብራቁን ውሃ ርት ባለ ውሃ ላይ አርፎ በውሃ ውስጥ ስዕል እንደሚታየው በእርግጥም ጥሩ አድርጎ ይታያል። ከበስተግርጌው ሌላ ምናልባትም የማይታወቅ የሚመስል ቤትና በቀስት ቅርጽ የተሰራ ከውስጡ በርቀት የሚታይ አነስተኛ ፎቶግራፋ ያለው ምንድን ነው እሱ? ይህም እዛው ጎንደር ውስጥ ነው። ደብረ ብርሃን ስላሴ ይባላል። በጣም ከቆዩት አብያተ ክርስቲያኖች አንዱ ነው ኢትዮጵያ ውስጥ እና እሱን ጎንደርን ሲጎበኝ ያው የፋሲል የህንፃ አሰራር አለበት። ውስጡ ቤተ ክርስቲያኑ ዙሪያው አጥሩም አለው። ይሄ የምናያቸው አርኮቹ ማለት ነው። እና ከአርኮቹ ስር በር አለ እንደምታየው። እና እንደዚህ ቤተ ክርስቲያኑን እየዞርኩ እያለ ከግቢ ውጭ ነው ያለሁት። እና አጥሩ ውስጥ ቤተ ክርስቲያኑ ይታያል። እኔ ውጭ ነኝ። እና እሱን ሳየው በቃ ይህን ነገር ማስቀረት አለብኝ አልኩኝ። እና ልክ ፎቶ ሳነሳው አርኩም ወጣ ከውስጥ ቤተ ክርስቲያኑ ወጣ። በጣም የገረመኝ አርኩ ላይ ያሉት የሸረሪ ድሮች ሁሉ አልቀረምእና እሱን ሳየው ደግሞ በጣም የበለጠ በጣም ተደሰጥኩበት በፎቶ እና ደብረ ብርሃን ስላሴ ጎንደር የተለየ ስሜትም ያሳድራል። ቅርጹ ሆን ተብሎ በተቀመጠ አቀማመጥ የተነሳ ነው የሚመስለው። ብዙ ጊዜ አዘውትረን ከምናነሳው አነሳስ ለየት ታደርገዋል፣ ጥበብነቱ መጉላቱን ያሳያል። አሻግረን በጣም የምናውቀው ቅርጽ ወይንም ታሪካዊነቱ የገነነ በዓለም ዙሪያ የሚታወቅ ቅርጽ ግን ከዚህ ቀደም ከምናውቀው እይታ ወጣ ባለ መንገድ የተነሳ ፎቶግራፍ እናያለን። የላሊበላን ቤተ ክርስቲያን ነው የምናየው። ቤተ ጊዮርጊስን በምናውቀው መልኩ አይደለም ያነሳው። እስኪ ያስረዳ። ለመጀመሪያ ጊዜ ነው ሄድኩት እና መንፈሴን እዛ ጥዬ የመጣሁበት ቦታ ነው። ኢትዮጵያ ውስጥ መቼም ብሄድ የማልቀርበት ቦታ ካሁን በኋላ ላሊበላ ነው በእውነቱ ከሆነ አንድ ቀን አድሬ ነው የመጣት፣ አይበቃም፣ አይደለም። አንድ ቀን ሳምንት እዛ በቆይ የሚሰለች ቦታ አ ሌሎችን አነሳው እንደምል ከተለመደው ውጪ የፎቶግራፍ አይን ሚሆን ወይ የተሰጠኝ መክሊት አላውቅም። ሌላው ከላይ ነው አለኝ፣ እኔም ከላይ አንስቼዋለሁ። ግን እስኪ ደግሞ ልሞክር ብዬ ከስር ነው ከደረጃ ስር ተንበርክኬን ያነሳት እና እንደምታየው ውብና ለየት ብሎ ወጥቷል። እሱም በጣም ደስ ይለኛል። በሩን፣ መስኮቶችን በተሻለ ቅርበት እናያቸዋለን። በአንተ ፎቶግራፍ ደረጃው ስር ነው ተኝቼ ተንበርክኬ ያነሳት። በሌላው አንግልም ያነሳውት ፎቶ አለ። እንዴት አይነት ነው እሱ? ደግሞ አሁን ያነሳት ከፊት ለፊት ነው። ከጎን ስቴት ደግሞ የተገለጸ መጽሐፍ ነው ይመስለው። እሱም ያው እንደዚህ ለፕሪንት አድርጌ አላወጣውትም እንጂ ኋላ ላይ አድማጮች በድምፅ ለተመልካቾቻችን በስዕል እናጋራለን። ፎቶግራፍ እንመለከታለን። የተገለጸ መጽሐፍ ይመስላል። የሚስብ ይመስላል። ከፎቶግራፍ ስራዎች ልንሻገር ነው። ገረፍ ገረፍ አድርገን የመጨረሻ ብናደረግ ሶስት ፎቶግራፎች ያለው ሲማዶ የምናያቸው አባት በጠዋፍ ብርሃን መጽሐፍ የገለጡ ሰው እናያለን። መንፈሳዊ መጽሐፍ ነው የሚመስለው። ጥሞ ናቸው። ማን ናቸው የተነሱ እኚህ አባት? እዛው ላሊበላ ውስጥ ነው። በእርግጠኝነት አላስታውስም የትኛው ቤተ ክርስቲያን እንደሆነ ብዙ አብያተክርስቲያናብዙ አብያተክርስቲያኖች ስለያየሁኝ የትኛው እንደሆነ በእርግጠኝነት አላስታውስም ግን እዛው ላሊበላ ውስጥ የሆነ አስታውሳለሁ። እና እኔ በሄድኩበት ሰአት፣ እኚህ አባት ጸሎት ላይ ነበሩ። ምን አይነት ሰዓት ነው? በኢትዮጵያ ሰዓት አቆጣጠር ወደ አስር ሰዓት በዚህ ሀገር ወደ ፎር ኦ ክላክ አካባቢ ከሰዓት በኋላ ነው እና ጸሎት ላይ ነበሩ። አላዩኝም። ሳያቸው ግን እጅግ የሚመስጥ ብርሃናቸው የያዙት ጠዋፉ መጽሐፍ አገላለጣቸው መጽሐፉ የተደጎሰበት ጨርቁ ሁሉ ነገር እና በቃ እሳቸው አላዩኝም። ይህን ምስል ማስቀረት አለብኝ በሚለው አነሷቸው። ካሁን በኋላ ሎጎዬም ሳይሆኑ አይቀሩም ብዬ አስባለሁ። በጣም መታወቂያ ምልክት። በልማድ እንደዚህ ነው የሚደረገው፣ ዮሐንስ በጠዋፍ ብርሃን ነው መጽሐፍ የሚነበበው። ሆን ተብሎ ተዘጋጅቶ የተሰራ ነው የሚመስለው። ቤት ውስጥ ነበሩ፣ ቤት ውስጥ ነበሩ እና እንትን መብራት አልነበረም የመስኮት ብርሃን ነበረ። በዚህ በኩል እንደምታየው ብርሃን አለባቸው፣ እና ያው ጨለማውን ለማሸነፍ የግድ ብርሃን ስለሚያስፈልግ ጠዋፍ ያስፈልጋቸዋል። ለዛ ይመስለኛል ጠዋፍ ይዘው ሲያበሩ ፊታቸው ላይ ያረፈው የጠዋፉ ብርሃን፣ በጎን ደግሞ በመስኮት የመጣው ብርሃን እጃቸው ላይ ሲያርፍ ለእኔ ልዩ ስሜት ነው የሚሰጠኝ። ለዚህ ነው ቶሎ ብዬ እሳቸው ወደ ሌላ ሳያደርጉ እሳቸውንም ላለመረበሽ ቀስ አድርጌ አንስቻቸው ቶሎ እንትን ፕሮግራማችን የሚቀጥል ፕሮግራም ጋር ልንሻገር ነው። ከቆንጂት ከዮሐንስ አስረስ ጋራ የጀመርነው ከፎቶግራፍ ባለሙያው ሌሎች ቀደም እየተጠቀሱ ፎቶግራፎቹን ሳላያቸው ልክ እንዳየኋቸው ነው የምቆጥረው። በጣም ግሩም ስራዎች ናቸው ያሉት። አንዱን የማገኝበት እድል ይፈጠር ይሆን ይመስለኛል። ቆንጅት ለሰዎች ስራዎቹን እንዲያገኙ አዘጋጅቷል። ሌሎች ስራዎችንም ተመልክቻ ያለሁ በተለይ በዚህ በዋሽንግተን ዲሲ አካባቢ የሚኖሩ ኢትዮጵያውያን ስራዎችን የሚያገኙበትን መንገድ ማመቻቸው ስራዎችን በጣም እንደተደሰተ ነው የሚሰማኝ። ዮሐንስ እንግዲህ ቪዲዮ ቀርጸነዋል ብለሃል፣ በቪዲዮ ቀርጸናል። አድማጮቻችን በድረገጻችን ላይ እንዲሁም በፌስቡክ ለመከታተል ይችላሉ። ሁለተኛ ውይይት አለን። ድንገት ተቆርጦ ነው የሚሰሙት። በነሳ ነው ጥያቄና በተለይም ደግሞ የጥበባዊ ህይወት ጉዞውን የሚመለከት ዝግጅት በሌላ ጊዜ እናቀርባለን። ዛሬው ግን ዮሐንስ አስረስን ለጊዜው እናመሰግናለን። እግዜር ይስጥልን። እናመሰግናለን። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት የሚተላለፈውን የሐሙስ ምሽት ስርጭት ነው። ወደ መጨረሻው ቅንብር እንሻገራለን። ደጋግመን ያነሳ ነው ርዕስ ነው። አሜሪካውያን አዲስ ፕሬዚዳንት፣ አገረ ገዢዎችንና እንደራሴዎቻቸውን ሊመርጡ የህዝበ ውሳኔ ያስፈልጋቸዋል በሚባሉ የአካባቢና ብሔራዊ ጉዳዮቻቸው ላይ ድምፅ ሊሰጡ የቀሩት ዛሬን ሳይጨምር አራት ቀናት ብቻ ናቸው። የዘንድሮ የዩናይትድ ስቴትስ ብሔራዊ ምርጫ ወይም ፕሬዚዳንታዊ ምርጫው ጭምር የብዙ ጥያቄዎች እጣ ፈንታ የሚነገርበት ወይም ገኖ የሚወጣበት ይሆናል ተብሏል። የዩናይት ስቴትስ የኢሚግሬሽን ጉዳይ፣ የአሜሪካ የውጭ ግንኙነቶች፣ ሜክሲኮ፣ ካናዳ፣ አውሮፓ፣ እስያ፣ የአረቡ ዓለም፣ ኔቶ፣ የተባበሩት መንግስታት ድርጅት፣ የጠቅላይ ፍርድ ቤቶች ዳኛ፣ የጤና ጠበቃ ዋስትና ህግ፣ የዓለም አየር ንብረት ለውጥና ዓለም አቀፍ ስምምነቶች፣ ዝርዝሩ ረጅም ነው። ከመካከላቸው ለዛሬ አንዱ መዘን እናወጣና ሁለቱ መሪዎች በአካባቢ ጥበቃና በአየር ለውጥ ሁኔታ ላይ የሚያተኩር ወይም በአየር ንብረት ለውጥ ጉዳይ ላይ ያላቸውን አቋም በጥቂቱ እንቃኛለን። ፕሮግራሙን ያዘጋጀው የሰለሞን አባተ ነው። የአየር ንብረት ለውጥና የተፈጥሯችን አካባቢ ጥበቃ ጉዳይ በአሜሪካ ፖለቲካ ውስጥ ቁልፍ ስፍራ ያለው የመከራከሪያና የመወዳደሪያም ነጥብ ነው። የዲሞክራቲክ ፓርቲው መሪዎችና እንደራሴዎች የአየር ንብረት ለውጥ አለ በመለወጡ ላይም የሰው ልጅ ተግባራት ድርሻ አላቸው ብለው ያምናሉ። በሌላ በኩል ደግሞ ቁጥራቸው እጅግ የበዛ የሪፐብሊካን ፓርቲው አባላት፣ መሪዎችና ሕግ አውጪዎች የለም፣ የአየር ንብረት ለውጥ የሚባል ነገር የለም፣ ቢኖርም በራሱ በተፈጥሮ ዑደት የሚከሰት እንጂ የሰው እጅ የገባበት አይደለም ብለው የሚያምኑ ናቸው። ለወትሮ እንዲህ አይነቱን ጉዳይ ከሰው ተግባር ትነጥል የነበረችው የቫቲካን ሊቀ ጳጳስ አቡነ ፍራንሲስ ከቅርብ ጊዜ ወዲህ ይዘው የቆዩት አቋምና የሚያስተላልፉት መልእክት ምድሪቱ ስጦታችን ጸጋችንና በረከታችን ናትና ልንጠብቃት ልንንከባከባት ይገባል የሚል ነው። እንዲያውም የችግሩ ምክንያት የተፈጥሮ አካባቢ እየተበላሸ የአየሯ ንብረትም እየተለወጠ ነውና፣ የዓለሚቱ ልጆች ተጋግዛችሁ አንዳች መላ እሹ እያሉ ሲያስተምሩና ሲሰብኩም ተስተውለዋል። የዩናይትድ ስቴትስ ፕሬዚደንት መቀመጫ የሆነውን ዋይት ሀውስን የአሜሪካን የተወካዮች ምክር ቤት የተባበሩት መንግስታት ድርጅትን የመሪዎች ጠቅላላ ጉባኤ ጨምሮ በብዙ የዓለም መድረኮችና አደባባዮች ላይ ግንባር ቀደም ተሟጋቾች ከሚባሉ ጎን ቆመው ስለ ተፈጥሮ ጥበቃም ሲጎተጉቱ ታይተዋል። አቡኑ የዩናይትድ ስቴትስ ፖለቲካ ሰዎች በዚህ የአቡኑም ሆነ በአጠቃላይ በተፈጥሮ አካባቢ መለወጥ ጉዳይ ላይ ያላቸው አቋም እስከ ተከታዮቻቸው ተያይዞ የሚወርድ ነው። ስለዚህ የአየር ንብረት ለውጥ ጉዳይ የሪፐብሊካን ፓርቲውና የዲሞክራቲክ ፓርቲው ፕሬዚደንታዊ እጩዎች በተለያዩ አጋጣሚዎች ተናግረዋል። የየራሳቸውን እሰጥ አገባዎች ጨምሮ በመገናኛ ብዙሃንም በየወቅቱ ይጠየቃሉ። ስለ ለውጡና ስለ ፓፓው አቋም ሲኤንኤን ከሚባለው የዜና አውታር ለዶናልድ ትራምፕ ጥያቄ ቀርቦላቸው ነበር። ጳጳሱ ችግር እንዳለ ተናግረዋል። ችግሩ ደግሞ ለመጪው ትውልድ መተላለፍ የለበትም ብለዋል። እና እርሶ ሚስተር ዶናልድ ትራምፕ የአየር ንብረት ለውጥ የበረታ ችግር ነው በሚለው ሐሳብ ይስማማሉ? አይስማሙም? ሚስተር ትራምፕ የለም አሉ። ንጹህ አየር ብርቱ ችግር ነው በእርግጥ ብዬ አስባለሁ። ንጹህ አየርና ንጹህ ውሃ ሊኖሩን ይገባል። ለእኔ እነዚህ በጣም አስፈላጊ ናቸው። እኔ የአየር ንብረት ለውጥ አለ ብዬ አላምንም። የዓለም ግለት ይሉታል፣ የአየር ንብረት ለውጥም ይሉታል። አሁን ደግሞ የበረታ የአየር ጠባይ እያሉት ነው ብለዋል ትራምፕ። ትራምፕ ቀድሞም ጎርፎችና ድርቆች የነበሩ መሆኑን ይናገሩና የአየር ንብረት ለውጥ የሚባል ጉዳይ ካለ በኒውክሌር ምክንያት ብቻ ነው የሚሆነው ይላሉ። ለዚህ የለም ለሚሉት ሪፐብሊካን የአየር ንብረት ለውጥ መኖሩን ማመንና ወደ ተግባር የሚያስገቡ እርምጃዎችን መውሰድ ምጣኔ ሀብቱን የሚጎዳ ተግባር ነው። ዲሞክራቷ ተወዳዳሪ እጩ ፕሬዝደንት ሂላሪ ክሊንተን ግን አቋማቸው የተለየ ነው። CBS ከሚባል የዜና አውታር ጋር አድርገውት በነበረ ቃለ መጠይቅ የአየር ንብረት ለውጥ የደቀነው አደጋ የሚነገረው እየተጋነነ ነው ብለው ያስባሉ ሚስ ክሊንተን? ተብለው ነበር። የለም፣ አላስብም። በቅርቡ ከምክትል ፕሬዚደንት አልጎር ጋር የኖቤል የሰላም ሽልማት የተካፈለው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉዳይ ባለብዙ መንግስት ቡድን ሪፖርት አውጥቷል። ያ ሪፖርት እስከ ዛሬ ሰምተናቸው የማናውቅ ይበልጥ የበረቱ ቃላትን የያዘ ነው። ስለሆነም የአደጋው አገላለጽ ተጋኗል ብዬ እኔ አላስብም። ጊዜ አሁንም አለን። አሁኑኑ የተግባር እርምጃ መውሰድ አለብን ብዬ ነው እኔ የማስበው። ብዙ ድምፅ ሰጪዎች በየቦታው ተጠይቀው ነበር። ከሽብር ፈጠራና ከአየር ንብረት ለውጥ የቱ ነው ለእርስዎ ይበልጥ አንገብጋቢው ጉዳይ? የብዙዎቹ መልስ የአየር ንብረት ለውጥ ነው ምክንያቱም ጥያቄው የምድራችን የሕልውና ጉዳይ ነውና። እጩ ፕሬዚደንቶቹ ሂላሪ ክሊንተን እና ዶናልድ ትራምፕ ያካሄዱትን ካሰላንቲያ አንዱ ቁልፍ አጀንዳ የአየር ንብረት ለውጥ ጉዳይ ነበር። ትራምፕ በአየር ንብረት ለውጥ እንደማያምኑ እንዲያውም በቻይናውያን ለቻይናውያን ሲባል የተሠራ የፈጠራ ወሬ ነው ማለታቸውን ክሊንተን ሲያስታውሷቸው፣ የለም እኔ ይህንን አላልኩም ሲሉ ክደዋል ሚስተር ትራምፕ። መቼም ዘንድሮ ከነዚህ ሁለት ሰዎች አንዱ የአሜሪካ ፕሬዚደንት የመሆኑን ጉዳይ ለመፍታት መጠበብን አይጠይቅም። ለመሆኑ ዋይት ሀውስ ቤተ መንግሥት ከእነዚህ ሁለት ሰዎች በአንዳቸው እጅ የወደቀ ዕለት የዚህ የአየር ንብረት ለውጥ ጉዳይና የተፈጥሮችን አካባቢ ጥበቃ እጣ ፈንታ ምን ይሆናል? ያው ይሄ በጣም በቀላሉ መመለስ የሚቻል ጥያቄ ነው። ሂለሪ ክሊንተን በኋላ ታሪካቸውን በምናይበት ሰዓት አሁንም ግልጽ ያለ በጽሑፍ የቀረበ በቁጥር የተቀመጠ ፕሮግራም ነው የያዙት፣ ለአየር ንብረት ለውጥ ችግር ማለት ነው። ሲጀመር እሳቸው ከፍልስፍናው ጀምሮ የአየር ንብረት ለውጥ የአሜሪካ የደህንነት ስጋት ነው። እንደሚታወቀው የአሜሪካ የደህንነት ስጋት ብዙ ነገሮች አሉ ሽበተኝነት አለ። የተለያዩ ከዛ ጋር ተያይዘው የሚመጡ የዓለም አቀፍ ግንኙነቶች አሉ። የዲሞክራሲ ጋር በተያያዘ በተለያዩ ሀገሮች ያሉ ስጋቶች አሏቸው። ግን እንዲሁም እንደ ፕሬዚደንቱ ኦባማ፣ ሂላሪ ክሊንተን የአሜሪካ የደህንነት ስጋት ነው ብለው ይነሳሉ። ከዛ ተነስተው ግን ስጋት ነው ብለው አያቆሙም። መፍትሄዎች የሚሏቸውን በሚቀጥሉት አምስት ዓመታት እስከ አስር ሀያ ዓመታት መተግበር አለባቸው የሚሏቸውን ስራዎች አስቀምጠዋል ብርም ሳይቀር የብር ግምት ሰጥተው ማለት ነው። በጀት ማለት ሆኖ በጀት ማለት ነው። ለምሳሌ በስቴቶች በከተሞች ከገጠር ማህበረሰቦች ጋር አብሮ የሚሰሯቸውን እስከ ስልሳ ቢሊዮን ድረስ የሚያወጣ ስልሳ ቢሊዮን ዶላር ማለት ነው። የንጹህ ኃይል ተግዳሮት መርሀ ግብር አላቸው። በድንጋይ ከሰል ዙሪያ የሚኖሩ ማህበረሰቦች መልሶ ለማበልጸግ የሚያስችል ፕሮግራም አላቸው። እንደ ምዕራብ ቨርጂኒያ አይነት ግዛቶች ውስጥ ማለት ነው ያሉ። ልክ ነው። ልክ ነው። በዶናልድ ትራምፕ በኩል በምናይበት ሰዓት ደግሞ ምናልባት ለብዙዎች ግልጽ ለማድረግ ዶናልድ ትራምፕ የዛሬ ሰባት ዓመት ኦባማ ወደ ኮፐንሃገን በሚሄዱበት ሰዓት ከሌሎች ባለጸጎች እና ታዋቂ አሜሪካ ሰዎች ጋር ሆነው በኒውዮርክ ታይምስ አንድ ገጽ ሙሉ ደብዳቤ ጽፈው ፈርመው ነበረ፣ ከሶስት ልጆቻቸው ጋር በወቅቱ የነበራቸው አቋም ወይም ደግሞ የፈረሙበት ደብዳቤ ይዘት በምናይበት ሰዓት አሜሪካ አሁኑኑ መሪነቷን ካላሳየች ይሄ በሳይንስ የተረጋገጠውን በማያሸማ መንገድ የተቀመጠውን የአየር ንብረት ለውጥ ስጋት በኋላ መዘዝ አለው፣ ለልጅ ልጆቻችንም፣ ለራሳችንም የሚል ደብዳቤ ይዘት ነበረ። በኋላ ግን ብዙም አልቆይም፣ ከሶስት ከአራት አመት በኋላ መሆኑ ነው ይሄ የአየር ንብረት ለውጥ ተግዳሮት አንዴ የፈጠራ ወሬ ነው ሲሉት፣ በሌላ ጊዜ እንዲያውም በነ ቻይና አቀናባሪነት በአሜሪካ የማምረቻ ኢንዱስትሪ ላይ ያነጣጠረ ሴራ ነው እያሉት ነው የሚገኙት። እና ሰነድም ያስቀመጡት ነገር የለም። ምን ማድረግ እንደሚፈልጉ እልግ በየንግግሩ፣ በየትዊቱ የሚጽፏቸውን የሚናገሯቸውን በምናይበት ሰዓት የፓሪስ ስምምነትም ውድቅ ማድረግ፣ ሌሎች ደግሞ ዓለም አቀፍ የአየር ንብረትም ሆነ የሌላ ጥረቶችን ማስቀረት እንደዛ እንደሚፈልጉ ነው እየተናገሩ ያሉት እና ይሄ ደግሞ በአሜሪካ ውስጥ በአሁኑ ሰዓት የምናየው የዜጋው ራሱ ጥናቶች እንደሚያሳዩት የሕዝብ አስተያየት መለኪያዎች እንደሚያሳዩት እስከ ሰማንያ ፐርሰንት የሚደርሰው ህዝብ የማይቀበለው ነገር ነው አደርጋለሁ የሚሉት በተለይ ደግሞ በዓለም አቀፍ ግንኙነት በኩል ደግሞ ከፍተኛ ጥላ የሚያጠላባቸው በአሜሪካ ላይ ማለት ነው ዶናልድ ትራምፕ እየገፉ ያሉት እና ሁለቱም በጣም በተለያየ ጽንፍ ላይ ነው ያሉት። ዶክተር ጌታቸው አሰፋ በምዕራብ ካናዳው ካልጋሪ ዩኒቨርሲቲ የኢንቫይሮመንታል ዲዛይን ወይም የተፈጥሮ አካባቢ ጥበቃ ንድፍ ተባባሪ ፕሮፌሰር ናቸው። የዩናይትድ ስቴትስን ፕሬዚደንታዊ ፖለቲካና የአየር ንብረት ለውጥን የዓለም ፈተናዎች ይተነትናሉ። ኢትዮጵያና መሰል ሀገሮች ከአሜሪካው ፕሬዝደንታዊ ፖለቲካ ጋር ምን ያገናኛቸዋል? በሌላ ዝግጅት መልስ ይሰጣል። ሰለሞንን ለዝግጅቱ እናመሰግናለን። ቆንጂት ስርጭታችን ታናሽን ብትሆን፣ ስርጭታችን ሊገባደድ ጥቂት ደቂቃዎች ነው የቀሩት። ብዙ ዘገባዎች ብዙ ዝግጅቶች ነበሩ። ና በሙዚቃ ፋታ አድማጮችን ወደዛ ብንመራ ና ምናልባትም ስርጭታችንን በሙዚቃ ብንዘጋ ጥሩ ሀሳብ ነው። ሙዚቃ መርጠሃል? ሙዚቃ ተመርጧል። የብዙዎች ምርጫ ነው። ዛሬ የምንጊዜም ተወዳጇ አስቴር አወቀ ናት፣ ድምፃዊቱ እሽሩሩ ነው ዜማው። የአስቴር ዜማ ይቀጥላል። አድማጮች እኛ ታዲያ ልንሰናበት ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሚ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም ስለ ያበቃ ያስተናገድናችሁ ቆንጂት ታዬና አቀናባሪያችን ብርሃን ኃይሉ እንዲሁም ወጣቱ ኦሜድላ ያሬድ ጥበቡ ተተኪው መሐንዲስ ድምጹን ለጊዜው አልያዝኩት ስሙን አልያዝኩትም። ከዋና አዘጋጁ ከሰለሞን ክፍሌና ከተቀሩት ባለቤት ባልደረቦቻችን ባለቤቶቻችን ሳይሆን ሰናበታለን። ነገ አርብ ታዲያ ልዩ ልዩ ዝግጅቶች ጠብቋችኋል። ወቅታዊ ዝግጅቶች የሚመለከቱም አሉን። አሁን ቀጣዩ ትግርኛ ነው። አስቴር ግን በቆየው በዚህ ሽሮር በተሰኘው ስልቷ እስከ መጨረሻው ደቂቃት አደርሰናለች። መልካም ምሽት። በኛ በኩል ደህና ደሩ። you